ተከታዩ መጽሄት ክፍለ ጊዜ ዘገባ ወደ ኢትዮጵያ ሶማሌ ክልልና ወደ ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሚወስደን ነው። በቅርቡ በሶማሌ ክልል ፕሬዝደንትና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና በውጭ ሀገር የሚኖሩ የክልሉ ተወላጆች እየደረሱብን ነው ያሏቸውን የጥቃት ዛቻዎችና ማስፈራሪያዎች አስመልክቶ ለዝግጅት ክፍላችን በላኩት ደብዳቤ መነሻነት አንድ ዘገባ አቅርበን እንደነበረ ይታወሳል። ያንን ዘገባ ተከትሎም በቅሬታው የተጠቀሱት በጊዜው እስር ላይ የነበሩ ግለሰቦች መለቀቃቸውን ዱልሚ ዲድ የተባለው ክሶቹን ያቀረበው ቡድን አባላት አስታውቀው ነበር። ይሁን እንጂ ብዙም ሳይቆይ ቡድኑ በሚኒሶታ ክፍለ ግዛቶቹ መንትያ ከተማዎች ሴንት ፖልና ሚኒያፖለስ ባለፈው ወር መገባደጃ ያካሄደውን የተቃውሞ ስብሰባ ተከትሎ ዳግም በሰላማዊ ሰዎች ላይ የሚፈጸመው እስርና እንግልት ማገርሸቱን በውጭ አገር በሚኖሩት ክልሉ ተወላጆች ላይ የሚቃጡት ማስፈራሪያና ዛቻዎችን መቀጠላቸውን አባላቱ ለአሜሪካ ድምጽ ተናግረዋል። ጉዳዩን የተከታተለው አሉላ ከበደ ተከታዩን አጠናቅረዋል። ክልላችንንና ሕዝባችንን የሚመለከት ምንም አይነት እንቅስቃሴ ባደረግን ቁጥር በአገር ውስጥ በተለይ ዘመዶቻችን ላይ ማስፈራራትና ዛቻው እንደ አዲስ ይጀምራል አሁን አሁን ደግሞ ጫናና ግፊቱ ቤተሰቦቻቸው በተቃውሞ ተሳትፈዋል ከተባሉ ወገኖች ጋር የሚዛመዱ ታዳጊ ህጻናት ላይ ሳይቀር ነው ሲሉ የክልሉን ፕሬዚዳንት አብዲ ሙሐመድ ኡመርንና አጋሮቻቸውን የሚከሱት የዱል ሚድድ ሊቀመንበር ኡመር ዶል ናቸው። በሚኒሶታ ውስጥ ባለፈው ወር ሀያ ሰባት ካደረግነው ሰብሰባ በኋላ የተደረገው በጣም የሚገርም ነገር ነው። ሰብሰባ ከማድረጋችን በፊት ሀገራችን፣ ክልላችን ውስጥ ያለው አስተዳዳሪ እና ለሱ የሚሰሩት ሰዎች ተነስቶ በዚህ በአሜሪካ ውስጥ ያለን ሶማሊ ኢትዮጵያኖችን ሁሉ በተለይ በዚህ ሰብሰባ ላይ ለሚከፈሉ ሰዎች ሁሉ ቤተሰባቸው ሄዶ ደውላቸው ልጆቻቸውን እንዳይሄዱ ስብሰባ ወይም ከሄዱ ንገራቸው፣ ሁላቸውም እስር ቤት እንደምትገቡ ወይም ቤታቸውን እንደምታጡት፣ ሀብታቸውን እንደምታጡት ብሎ አስጠንቀቃቸው። እነሱ ደግሞ ሻላሉትም ሁሉንም ወሉ የምታደርገውን አድርግ፣ መቼም ኦልሬዲ አድርገሃል። ከዚህ የበለጠ እና ስብሰባን ካደረግነ በኋላ ብዙ ሰዎች ታሰሩ። እንዳው ትናንሽ ልጆች አስራ ሁለት ዓመት ልጅ፣ ምን ብለን የምታስረው? ብርድ ልቀጠል አይችልም እና ያው ዱልምዲድ የሚባለው ደግሞ ስሙ በአማርኛ በደል ይብቃ ማለት ነው እና በዛ ምክንያት ብዙ ታሰረ። ብዙ ሰዎች ደግሞ ተፈናቀሉ ከቤታቸው እና ቤተውን ሁሉ ተወረሰ። ለዘመዶቹ መሰጥ ጀመር ቤቶቹ ነው። የነኝህን በስብሰባቸው የተሳተፉ ግለሰቦች ዘመዶች ቤት እና ንብረት ለሌሎች አሳልፈው ሰጡ ነው እያሉ ያሉት አዎ። እና አንዱ ብቻ ሳይሆን ስንት ሰው ነው እንደዛ የተደረገበት? በክልሉ አስተዳደር እየተፈጸመ ነው ያሉትን የመብት ጥሰትና እንዲሁም ሙስና በውል ያውቀዋል ያሉት የዜጎችን መብት የማስጠበቅ ኃላፊነት ያለበት የፌዴራል መንግስቱ፣ ለምን በጉዳዩ ጣልቃ መግባትና በሚሊዮኖች ላይ እየደረሰ ነው ያሉትን በደል ማቆም እንዳልፈቀደም ይጠይቃሉ። አቶ ዑመር፦ የሚገርመን እኛ በጣም የሚገርመን ኢትዮጵያዊ ሆነን በኢትዮጵያ ውስጥ የፌዴራል ገቨርንመንት እያለን እንዴት አንድ ሰው የክልሉን ህዝብ ወደ ሰባት ሚሊዮን የሚጠጋ ሰው ግማሹን ደግሞ እስር ቤት ያስገባል። ግማሹ ደግሞ በረሃብ ይሞታል። የክልሉን ባጀት ተብሎ ከፌዴራል ገቨርንመንት የሚመጣውን ለራሱ ለግሉ ይጠቅማል። ለሱና ዘመሮቹ ብቻ ለራሱ ሰው ሳንቲም አያገኝም። የዱል ሚዲዱ ሊቀመንበር አክለውም ይህንኑ ጥያቄያቸውን ያዘለ ደብዳቤ ለፌዴራል መንግስቱ ማስገባታቸውን እናም ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል። የሳፍ ነው ደብዳቤ ለፕራይም ሚኒስትሩ እና ለሌሎች ዛብ ውስጥ ያለ እንድደርስ አድርገናል። ዋናውን ነገር ደግሞ ህጉን እየተከተል ነው፣ በህጉ መሰረት እየሰራ ነው። እንዳው እሱ የሚነግራቸው ህግ ወጥ ናቸው፣ ሀገሩን ሊያበላሹት ወይም ሀገሩ ሊገነጠሉ ይፈልጋሉ፣ እንደዚህ አይነት ነገሮችን ይላል እሱ። እኛ ግን የምናደርገው ሁሉ በህጉ መሰረት ህጉን እየተከተል ነው የምናደርገው ስለዚህ ለዛ ነው ይሄን ደብዳቤ የጻፍ ነው ለከፍተኛ ባለስልጣኖች በሀገራችን ውስጥ ያለ ፌዴራል ገቨርንመንት። ይህን ነገር ክልል ውስጥ ያሉ ችግር ያውቃሉ። ይህ ችግር አለ ብሎ እነሱ ጋር አቤቱታ የሚያቀርቡ ስለሌለ በብዛት እኛ በህጉ መሰረት ልናቀርብ ትፈልገን ነው። ሰው እንዴት እንደተቸገረ ይዛ ወጣቶች ትምህርት ቤት ጨርሶ ያለ ስራ ሲሆኑ ከሀገር የተሰደው ያው እንደምታየው በዛ በሊቢያ ውስጥ የሚቸገሩት አሉ። ዘመሮቻችን እዛ ሜዲትራንያን ውስጥ የሞቱ ብዙ አሉ እና ሁሉም ያውቃሉ። ዓለም ግን ግማሾች ያውቃሉ ያለንበት ችግር። እኛ ህግን እየተከተል ለነሱ እናቀርብላቸው ብለን ነው የጻፍ ነው። እንዲህ ባለ ሁኔታ መቀጠል አይቻልም የሚሉት አቶ ኦመር የፌዴራሉን መንግስት ትኩረት ለማግኘት ግን አማራጭ ይሆን ይሆናል ያሉትን ይገልጻሉ። ምናልባት ፌደራል ገቨርንመንት ለምን እንደማይመለከተው ሶማሌ ክልል ምክንያት እኔ ያሰብኩት ክልላችን ውስጥ ህዝብ ሰላማዊ ሰልፍ ስላላደረገ፣ ምናልባት ለእሱ ነው። እንደ አማራ ክልል ወይም እንደ ኦሮሞ ክልል ሰላማዊ ሰልፍ ብናደርግ ኖሮ ምናልባት ፌደራል ገቨርንመንት ትኩረት ሲሰጥም ነበር። አየ በጣም ጥሩ ይሆን ነበር። ለዛ ብዬ ህዝቡን ጠየቁት፣ ተነስቶ ሰላማዊ ሰልፍ እንዲያርጉ። ምናልትም ከዚህ በላይ አየ ማንም ሰው ልኖር አይችልም። ክላቱም ውስጥ ያለው ሁኔታ ሰው የሚኖርበት ሁኔታ እንደሆነ ልኖርበት አይችልም ሊቀጥል አይችልም። ከገጠር መጥቶ ከተማ ውስጥ መጥቶ በአንድ አመት መልታይ ሚሊዮኔር የሚሆኑ ሰው ሲኖር፣ ትምህርቱን ጨርሶ ዲግሪ ይዞ እንዳው ሁለት ሺህ ብር የሚከፍለው ስራ ላይ ያገኝ አይችልም። እንደት ሊሆን ቻለ? እንግዲህ በሙስና ነው በዝምድና ዘመሬ ነው ተብሎ እና ይህን ሁሉ ፌደራል ገቨርነመንቱ ገብቶ ይህንን መፍትሄ ማግኘት አለብን። አድማጮች ከሙስና እስከ ሕገ ወጥ እስርና ግድያ ቁጥሩ የበዛ ወንጀል የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ዑመርን ምላሽ ለማግኘት አሁንም በመጠባበቅ ላይ ነን። ተጓዳኙም የክልሉን መንግስታዊ ሰብአዊ መብት ኮሚሽነር አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው ባይሳካም በጥረታችን የምንቀጥልና እንደ ቀናንም የምናቀርብ መሆኑን ከወዲሁ መግለጽ እንወዳለን።